rupanna Jerman ከትናንት በስቲያ የተካሄደው የኢጣሊያ ምርጫ ውጤት ከዚህ ቀደም በህዝብ አስተያየት መመዘኛዎች እንደተገመተው ቢሆንም ማነጋገሩ ግን አልቀረም። በቀደሙት ትንበያዎች ቀኝ ጽንፈኛ ጸረ ስደተኛና የጋራውን ገንዘብ ዩሮን የሚጠራጠሩ ፓርቲዎች ከፍተኛ ድምፅ ሊያገኙ እንደሚችሉ ተነግሮ ነበረ። ሆኖም ለዓመታት በፖለቲካው መድረክ የቆዩትን ነባር ፓርቲዎች በሰፊ ልዩነት ያሸንፋሉ ተብሎ ግን አልተጠበቀም። ትናንት ይፋ በተደረገው የመጀመሪያ ደረጃ ውጤት መሰረት ሁለት የቀድሞው የኢጣሊያ ፕሬዝዳንት ሲልቪዮ ቤርሉስኮኒ የሚመሩት ሶስት ፓርቲዎች የተሰባሰቡበት የመሀል ቀኝ ህብረት 37 በመቶ ድምጽ አሸንፏል። ህብረቱ ያካተታቸው ፓርቲዎች ማለትም ቀኝ ጽንፈኛው ኖርዘርን ሊግ 18 በመቶ፣ ፎርሳ ኢጣሊያ 14 በመቶ፣ ሌላው የህብረቱ አባል የኢጣሊያ ወንድማማቾች የተባለው ፓርቲ ደግሞ አምስት በመቶ ድምጽ አሸንፈዋል። በአሁኑ ምርጫ ቀኝ ጽንፈኛው ኖርዘርን ሊግ ከቤርሉስ ቤርሉስኮኒ ፓርቲ ፎርሳ ኢጣሊያ የላቀ ድምፅ ማግኘቱ ፎርሳ ኢጣሊያን አስደንግጧል። ምንም እንኳን በዚህ ምርጫ የመሀል ቀኙ ህብረት ከፍ ያለ ድምጽ ቢያገኝም አሸናፊ የተባለው ግን በአጭር ጊዜ ውስጥ ሰላሳ ሁለት ነጥብ ስድስት በመቶ ድምጽ ለማግኘት የበቃው ባለ አምስት ኮከቦች ንቅናቄ ነው። ዩሮን የሚጠራጠረውና ጸረ ነባር ፓርቲዎች አቋም ያለው የዚህ ፓርቲ ውጤት ኢጣሊያውያንን በእጅጉ አስገርሟል። ኢጣሊያዊው የፖለቲካ ጉዳዮች ተንታኝ አልቤርቶ ካስቴልቬቺ ፓርቲው ለዚህ ድል ሊበቃ የቻለበትን ምክንያት ያስረዳሉ። ለመጀመሪያ ጊዜ ከምንም የተነሳ ማለትም ከዝቅተኛው የኢጣሊያ ህብረተሰብ የወጣ አንድ ንቅናቄ በጥቂት ዓመታት ውስጥ ከመራጩ ህዝብ 30 ከመቶውን ድምፅ አግኝቷል። ይህ የሆነውም የባለ አምስቱ ኮከቦች ንቅናቄ በዋነኝነት ጸረ መንግስትና ጸረ የተለመዱት ፓርቲዎች ንቅናቄን በቅጡ ወደ ህዝቡ ማድረስ በመቻሉ ነው። into the ballots. የኢጣሊያ ሕዝብ ድምፁን ለቀኝ ዘመምና ጸረ ስደተኛ ፓርቲዎች የሰጠው በነባር ፓርቲዎች ላይ ያለው እምነት በመሟጠጡ መሆኑ ይነገራል። ከዚህም በላይ አሸናፊዎቹ ፓርቲዎች ለሕዝቡ የነገሩት አማላይ ተስፋም ለድላቸው አስተዋጽኦ እንዳደረገ ይታመናል የሮሙ ወኪላችን ተክለ ዝጊ ገብረ ኢየሱስ እንደሚያስረዳው ነባር ፓርቲዎችን የሰለቸው ህዝብ አዲሶቹን ደግሞ እስቲ እንሞክራቸው እያለ ነው ያም ሲባል ግን ህዝቡ በአጠቃላይ ውጤቱን ደግፏል ማለት አይደለም የሚደግፍም አለ የሚቃወም አለ የሚደግፉት ምንድነው የሚሉት ያ የድሮ ፓርቲዎች ተሰናብተው አዲስ ፓርቲዎች ለምሳሌ ይሄ የአምስት ኮከቦች ምናምን የሚለው አይታወቅም። ማንም ሰው አያውቀውም ብዙ ሰው አያውቀውም። ግን በጣም ብዙ ድምፅ ነው ያገኘት። የአምስት ኮከቦች እንቅስቃሴ ማሸነፉ ህዝቡ ተገርመዋል። የሚደግፉ አሉ። የሚደግፉት ምን ነው የሚሉት እንግዲህ አሁን ጽዳት ይመጣል። እንግዲህ የድሮ ፓርቲዎች ሌቦች ናቸው። የፖለቲካ ታማኝነት የለም። ህዝቡ ተቸግረዋልእና እስ እነዚህ ደግሞ እንያቸው ምን እንደሚያደርጉት የተሻለ ስራ ሊሰሩ ይችላሉ ያለ ነው። የማይደግፏቸው ደግሞ እነዚህማ የፖለቲካ ባህል ልምድም የላቸውም። እሱ ብቻ ሳይሆን በተለይ ሊግ እንደው ዝግ ነው በቃ ጣሊያንን ለጣሊያን አይነት ነገር አነጋገር ነው የሚናገረው። የውጭ ሀገር ሰዎች ፍጹም እዚህ ስደተኞች እንዲገቡ አይፈልግም። ይሄ ነው ችግሩ። ከኤውሮፓ ህብረትም ችግር አለው ምክንያቱም ከኤውሮ ለመውጣት ወደ ድሮ ሊሬ ለመመለስ የተባለ እየተነገረ ነበር። ምረጡን ድምፅ ይሉት የነበረ ለምሳሌ ከኤውሮ ወጥቶ ሌላ በሊረ መጠቀም የስደተኞች የጸጥታ ጉዳይ በጣም በጥብቅ እንዲሆን ይሄ ነው እንዲያሸንፉ ያደረጋቸው። እንግዲህ በውጭ ሀገር ዜጎች ጥብቅ ክትትል እንዲደረግ በዚህ ነው ሊክ ድምፅ ያገኘው። ያኛው ደግሞ የፖለቲካ ታማኝነት ግልጽነት ይመስለኛል። በዚህ ምርጫ ዋነኛው ተሸናፊ የመሀል ግራው ጥምረት ዴሞክራሲያዊ ፓርቲ ነው። በቀድሞው የኢጣሊያ ጠቅላይ ሚኒስትር ማቴዮ ሬንዚ የሚመራው ይህ ፓርቲ 23 በመቶ ድምፅ ነው ያገኘው። ይህ ውጤትም በፓርቲው ታሪክ እጅግ አነስተኛው ነው። በአሁኑ ምርጫ ፓርቲያቸው እጅግ ዝቅተኛ ድምፅ ያገኘው ሬንዚ በፈቃዳቸው ከፓርቲያቸው ሊቀመንበርነት ተነስተዋል። ማቴዮ ሬንዚ አሁን ያሸነፉትን አክራሪና ዝግ ያሏቸውን ፓርቲዎች ኢጣሊያን የመምራት ብቃት የላቸውም ሲሉ አጣጥላል። ተጠቅለዋቸዋል። የሬንዚ ዴሞክራቲክ ፓርቲ መሸነፍ እየተገመተ ቢሆንም በአጭር ጊዜ ውስጥ እንዲህ ቁልቁል ይወርዳል ተብሎ ግን አልተተነበየም ነበረ። ይሁንና ከኢጣሊያ ነባር ፓርቲዎች አንዱ የሆነው ዴሞክራሲያዊ ፓርቲ የገጠመው ከባድ ሽንፈት፣ ካስቴል ቬቺ እንዳሉት ሰራተኛውን ማዕከል ለሚያደርጉ ሌሎች ፓርቲዎች ምስረታ መንገዱን ይጠርጋል። የመሀል ግራው ዴሞክራሲያዊ ፓርቲ በዚህ ምርጫ ተሸናፊ ነው። ከሁሉም በላይ ደግሞ ሽንፈቱ የመሪው የማቴዮ ሬንዚ ነው። ከዓመታት በፊት ሬንዚ ከ38 እስከ 40 ከመቶ ወደሚደርስ ድምፅ ነበር የሚያመሩት። አሁን ግን ይህ በግማሽ አንሶ ወደ 20 ከመቶ ዝቅ ብሏል። ይህ በእርግጥም ካለፉት 20 ዓመታት ወዲህ ለዴሞክራሲያዊው ፓርቲ ትልቅ ሽንፈት ነው። ይህ አዳዲስ የሰራተኛ ማህበራት ንቅናቄዎች ቦታውን እንዲወስዱ መነሻ ይሆናል። አሸናፊዎቹ የኢጣሊያ ቀኝ ዘመን ፓርቲዎችና ባለአምስት ኮከብ ንቅናቄ ተጣምረው መንግስት ይመሰርታሉ የሚል ግምት አለ። ይሁንና የፓርቲዎቹ አቋም መለያየት ግን ተጣምሮ መንግስት መመስረት ማስቻሉን አጠያቂ አድርጎታል። በዚህ የተነሳም ተክለ ጊዜ እንደሚለው በኢጣሊያ በአጭር ጊዜ ውስጥ መንግስት መመስረቱ ላይሳካ ይችላል። ቀኝ ዘመም ፓርቲዎች ሌላ ፕሮግራም ነው ያላቸው። አምስት ኮከብ እንቅስቃሴውም ፕሮግራሙ ሌላ ነው። የኤውሮጳ ህብረት ደጋፊ አይደለም። ይሄ ሊግ የተባለው ሌላው በጣም የሚያስቸግር ነገር ደግሞ ጸረ ስደተኞች ናቸው። የውጭ ሰዎች ጣሊያን እንዲገቡ አይፈልግም። ይሄ ነው የሊግ ዋና አላማው። ባለ አምስት ኮከቦች እንቅስቃሴ ያልነው ደግሞ ለግልጽነት ለተጠያቂነት፣ ሙስና አልባ ሀገር እንድትሆን የፖለቲካ አለመተማመን ይህም ይህን ነገር ጽዳት ነው የሚለው እኛው፣ ግን ጸረ ስደተኞች ነው ሊግ ማለት ነው። በዛ ላይም ስለ ኤውሮፓ መልካም አስተያየት የለውም። ግን እንደሚነጋገሩ አሁን ተናግረዋል። ሁሉም ኃላፊዎቹ የቀኝ ዘመን ፓርቲዎች እና የአምስት ኮከቦች እንቅስቃሴ መሪ ራሱ ቢማዮ ከሁሉም እናወራለን እንግዲህ መንግስት ለማቆም ከቻል እንሞክራለን፣ ካልቻልን ግን የሚታይ በሂደት የሚታይ ይሆናል ያሉ ነው። እንግዲህ አሁን ቶሎ ብሎ መንግስቱ ይቆማል ማለት ትንሽ ያስቸግራል። በአሁኑ የኢጣሊያ ምርጫ የህዝቡ ተሳትፎ ከፍተኛ ነበረ። እንደ ተክለ ጊዜ ከ60 ሚሊዮን የኢጣሊያ ህዝብ የመምረጥ መብት ያላቸው 43 ሚሊዮን ኢጣሊያውያን ድምጻቸውን ሰጥተዋል። ውጤቱ የአውሮጳ ቀኝ ጽንፈኛ ፓርቲዎችን አስደስቷል። ከህዝቡ አብዛኛው ለቀኝ ጽንፈኞች ድምጹን መስጠቱ የአውሮጳ ህብረትን አስደንግጧል። የህብረቱ አባል ሀገራት ምክንያቱ ሀገሪቱ ባለፉት አመታት የደረሰባት ከፍተኛ የስደተኞች ጫና መሆኑን እየተናገሩ ነው። በዚህም ህብረቱ ተወቅሷል። ከወቃሾቹ አንዱ የላክሰምበርጉ ውጭ ጉዳይ ሚኒስትር የንስ አሰልቦርን ለውጤቱ የአውሮጳ ህብረትን ልቅ የፍልሰት ስርዓት ተጠያቂ አድርገዋል። ፈረንሳይም የውጤቱ መንስኤ ሀገሪቱ የደረሰባት የስደተኞች ጫና መሆኑን ተናግራ ችግሩን ለመከላከል አውሮጳን በማጠናከሩ እንደምትገፋ አስታውቃለች። ጀርመን ደግሞ በኢጣሊያ ከአውሮጳ አስተሳሰብ ጋር የሚሄድ መንግስት ይመሰረታል ብዬ ተስፋ አደርጋለሁ ብላለች። ለማንኛውም በኢጣሊያ እንዴት መንግስት እንደሚመሰረትና ይህም መቼ ሊሳካ እንደሚችል ለአሁኑ ባይታወቅም፣ ርዕሰ ብሔሩ አሸናፊዎቹን ከነ ከተነጋገሩ በኋላ የሚደርሱበት ውሳኔም ለመንግስት ምስረታ ወሳኝ መሆኑን ተክለ ጊዜ ገልጿል። እነዚህ አሁን የተመረጡት እንግዲህ የፖለቲካል ግን ብዙ የላቸውም፣ ስሜት ነው ስሜት ያጠቃቸዋል። ያም ሆነ ይህ ግን በሂደት የሚታይ ይሆናል። አሁን ጥያቄ እኮ መንግስት ሊቆም ይችላል ወይ፣ ላይቆም እኮ ይችላል። ቀኝ ዘመም ፓርቲዎች እና ይሄ በልውጅ ዲማ የሚመራው አምስት ኮከቦች እንቅስቃሴ ከነሱ ጋር አብሮ መንግስት ያቆማል ተብሎ ብዙ አይጠበቅም። ግን የሆነው አሁን ይታያል። በሶስት አራት ቀን ለማወቅ እንችላለን። ካልሆነ ግን የሀገሪቱ ርዕሰ ብሔር ሰርጆ ማታሬላ የሚወስኑት ይሆናል። አሁን እሳቸው አንድ በአንድ አሸነፉ የተባሉ ፓርቲዎች መሪዎች ያነጋግሩ እና ሁኔታው አይተው ምን አይነት መንግስት ሊቆም ይችላል፣ መንግስት ማቆም ይችላል አይቻልም በሚል ርዕስ ይወያይ ያለው ከዛ እሳቸው ነው የሚወስኑት። እንግዲህ በሰብሔር ነው እዚህ ትልቅ ስልጣን ያላቸው። የኢጣሊያ ምርጫ ውጤትና በመንግስት ምስረታ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩ ን